በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን መስቃን ወረዳ አዋሳኝ አካባቢ እንደ ቀጠለ በተገለጸ የታጣቂዎች ጥቃት ተጨማሪ አራት ሰዎች ሲገደሉ ሌሎች አራት ሰዎች ደግሞ መቁሰላቸው ነዋሪዎችና ቤተሰቦቻቸው አስታውቀዋል። በጉዳዩ ላይ ከምስራቅ መስቃን ወረዳና ከማረቆ ልዩ ወረዳ እንዲሁም ከመካከለኛው ኢትዮጵያ ክልል ባለስልጣናት ምላሽና አስተያየት ለማካተት ያደረግነው ጥረት ባለስልጣናቱ ስልካቸውን ባለማንሳቱ አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪውን ዘገባ ልኳል። በማዕከላዊ ኢትዮጵያ ክልል ወቅታዊ ምላሽ ካልሰጠው የማረቆ ልዩ ወረዳና የአዲሱ ምስራቅ ጉራጌ ዞን ዘጠኝ ቀበሌዎች ይገባኛል ጥያቄ ጋር በተያያዘም መቀጠሉ በተገለጸው የታጣቂዎች ጥቃት ከተገደሉት አራት ተጨማሪ ሰዎች መካከል የአንደኛና የሁለተኛ ደረጃ ትምህርት ቤት አስተማሪው መምህር ታምራት ቲራቶ የተባለ ወንድማቸው እንደሚገኝበት የአሜሪካ ድምፅ ያነጋገራቸው

አንድ ህጻን ደግሞ መጎዳቱን በደህንነት ስጋት ስማቸው በይፋ እንዳይጠቅስ ጠየቁም የማረቆ ልዩ ወረዳ ባለሥልጣን ለአሜሪካ ድምፅ ተናግሯል። በለጠ ሽፈራ የተባሉ ሌላ አስተያየት ሰጭም የአካባቢው የጸጥታ ሁኔታ ወደ ለየለት ትርምስ እየተቀየረ ነው ስሉ አመልክተዋል። ማታ የተገደለው ፉጦ አካባቢ ነው። ፉጦ እንደዚሁ ከዘጠኙ ቀበሌ ውስጥ አራት ሰው ነው የተገደለው። የአሜሪካ ድምፅ የምስራቅ መስቃን ወረዳም አስተዳዳሪ የሆኑትን አቶ ጀማል አወልን፣ የማረቆ ልዩ ወረዳ አስተዳዳሪ አቶ ንጉሴ ሜከን እንዲሁም የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገን ካሳና የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ካሳን ምላሽና አስተያየት ለማካት ያደረገው ጥረት ባለሥልጣናቱ ስልካቸውን ስለማያንሱ አልተሳካም። ነገር ግን ለደህንነት ስለሚሰጋ ስሜ እንዲያጠቅስ ያሉን የማረቆ ልዩ ወረዳ ባለሥልጣን ግድያው አሁንም መቀጠሉን ትላንት ለአሜሪካ ድምፅ በስልክ ገልጾ ነበረም። በተመሳሳይ የደህንነት ስጋት ስማቸው እንዲጠቀስ ያልፈለጉ የምስራቅ መስቃን ወረዳ ነዋሪም በማረቆ ልዩ ወረዳ ይገኛሉ ያሏቸውና ተንኳሽ ስሉ የገለጿቸው ግለሰቦችን ለጥቃቱ መቀጠል ተጠያቂ አድርገዋል። ሁለቱ ህዝቦች ተለያይቶ ማይለያዩ ህዝቦች ናቸው። ሁለቱን ህዝቦች ዋጋ መክፈል የለበትም። ስለዚህ እየመጡ ትንኮሳ የሚያደርጉ ኃይሎችን ከመንግስት አካል ጎን በመሆን የችግሩ ባለቤቶችን ፈልጎ በማውጣት መፍትሔ እንዲያገኙ ማድረግ ያስፈልጋል። ዝም ተብሎ በዝምታ ህዝብ ማለት የለበትም። በአንጻሩ የማርቆ ልዩ ወዳ ነዋሪው በለጠ ሽፈራው ደግሞ አካባቢው አሁንም በከፍተኛ ስጋት ውስጥ መሆኑና መረጋጋትም እንዳልቻለ ገልጸው የእውከቱ ምክንያት በማርቆ ብሄረሰብና በአዲሱ የምሳ ጉራጌ ዞን ወይም በመስቃን ወረዳ መካከል ያለው የዘጠኝ ቀበሌዎች የይገባኛል ጥያቄ በመንግስት ምላሽ አለመሰጠት ነው ብለዋል። ይሄ ጥያቄ ከዚህ በፊትም እንደተዘገበው ለሶስት አስርት ዓመታት የቆየ ጥያቄ ነው። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገን ካሳ ከዚህ ቀደም ከአሜሪካ ድምፅ ጋራ በነበራቸው ቆይታ ጥያቄውን በህግ አግባብና በጥናት ለመመለስ ጥረት በመደረግ ላይ መሆኑን መግለጻቸው ይታወሳል። በጉዳዩ ላይ የአሜሪካ ድምፅ አስተያየታቸውን የጠየቃቸው የዋቸሞ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር ሙሉ ዓለም ኃይለማርያም የሕዝብ ጥያቄ ተገቢ ነው፣ ምላሽ በተገቢ ሰዓት አለማኘቱ ጉዳቱ እንዲቀጥል ምክንያት እንደሆነም በተገለጸው ይስማማሉ። በዋናነት ኬዝ የነበረው የአዲሱ ክልል ከመዋቀሩ በፊት ነበር። በጣም ሲሪየስ የሆነ ግጭቶች የነበሩበት ነው። አሁን አንጻራዊ ነው። አሁን የለም እያልኩ አይደለም። ምክንያቱም የለም እንዳልልህ ትናንትናም ጭምር መኖሩን የሚያሳዩ ምልክቶች ስላሉ ማለት ነው። ምክንያቱ የተወሰኑ የማረቆ ሰዎች እኛ ማረቆ ነን የሚሉ ግን ደግሞ መስጋን ውስጥ የተካለሉ መስጋን ውስጥ ያሉ ሰዎች አሉ። ስለዚህ በዚህ ምክንያት ነው ችግሩን በዘላቂነት ለመፍታት የብሔር ማንነት ከመሬት ባለቤትነት ጋር የተቆራኘበት ስር የሰደደ አመለካከት መቀየር እንዳለበት ምሁሩ ያስገነዝባሉም። የዘጠኝ ቀበሌዎችን የይገባኛል ውዝግብም በሕዝበ ውሳኔም መፍታት እንደሚቻልም ያመለክታሉ። ብሔርን ከመሬቱ ጋር እዚያ አካባቢ ካለው ሪሶርስ ጋር ቢሎንጊንግ ነሱን ቢታች ብናረግ ማንም ሰው መጥቶ መኖር ይችላል ሀብት ማፍራት ይችላል። የሚለው በመርህ ደረጃ ያለው ነገር የሚተገበር ቢሆን በዘላቂነት ላቂነት መፍትሄ ማምጣት ይቻላል። ይሄ በጣም ሎንግ ተርም ሶሉሽን ነው እና በአጭር ጊዜን እናርግ ብንል የመጣንበት ትሬንድ የሚፈቅድልን አደል ነው። ግን አሁን ላለው ጊዜያዊ መፍትሄ በሁለቱም ወገን ካሉ ሽማግሌዎች፣ ሰዎችን ሰብስባ ቢል ማድረግና ችግሩን በጠረጴዛ ዙሪያ ለመፍታት መሞከር ነው። ሁለተኛው አማራጭ ግን ምናልባት አመታትን ሊፈጅ ይችላል። የሚያጨቃጭቁ ኤሪያዎች ይታወቃሉ። እዚህ ላይ ሶሉሽን ለመፈለግ ሬፈረንደም ማካሄድ የተገባደደ ባለው የሰኔ ወር መባቻ ከኢንሴኖ ገበያ ወደ ቤታቸው በመመለስ ላይ ያሉ የተገደሉትን አምስት ሰዎችን ጨምሮ ከዚህ ውዝግብ ጋር እንደሚገናኝ በተገለጸው ጥቃት በአንድ ወር ውስጥ ብቻ የአስራ ሁለት ሲቪል ነዋሪዎች ሕይወት ማለፉን ለመረዳት ተችሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም